የትራምፕ አስተዳደር በህገወጥ መንገድ አሜሪካ የገቡና የወንጀል ሪከርድ ያለባቸውን በመቶዎች የሚቆጠሩ ስደተኞችን ማባረር ከባለፈው ሳምንት አንስቶ ጀምሯል። ይሁን እንጂ የድንበሩ ዛር ቶም ሆመን ወንጀል የሌለባቸውን ሰነድ አልባ ስደተኞች የማባረሩ እቅድ አሁንም አልተተወም በማለት ትላንት፣ እሁድ በኤቢሲ የዜና ጣቢያ ላይ ዚስ ዊክ ከተሰኘው መሰናዶ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። በአሁኑ ወቅት የህዝብ ደህንነት ስጋቶችና የብሔራዊ ደህንነት ስጋቶች አጋጥሞናል። ያ ቁጥሩ ትንሽ ነው። ስለዚህ ፕሬዚደንት ትራምፕ ቃል በገቡት መሠረት ነገሮችን በቅደም ተከተል እንፈጽማለን። ነገር ግን ያ ጉዳይ ሲከፈት በአገር አቀፍ ደረጃ ብዙ እስርዓት ይኖራል። ባለፈው ሳምንት ማክሰኞ ዕለት እንደ ቤተ ክርስቲያን ትምህርት ቤቶችና ሆስፒታሎች ባሉ ስፍራዎች ውስጥ የኢሚግሬሽንና የጉምሩክ ስራ አስፈጻሚ እንዲሁም የጉምሩክና የድንበር ጥበቃ ወኪሎች ገብተው ስራቸውን እንዲሰሩ ቀድሞ የነበሩ እገዳዎች ተነስተዋል። ሆማን እንደዚህ አይነት እስራት እንደየጉዳዩ እየታየ የሚከወን መሆኑንም ተናግረዋል። የዩናይትድ ስቴትስ የኢሚግሬሽን እና ጉምሩክ ስራ አስፈጻሚ ኃላፊዎች የብሔራዊ የደህንነት ስጋት አሊያም የማህበረሰብ ደህንነት ስጋት ነው በሚሉት ላይ የመወሰን ስልጣን አላቸው። ስለዚህ እስር የመፈጸሙ አማራጭ አላቸው። የትራምፕ አስተዳደር የስደተኞች አያያዝና ማስጠንቀቂያዎች በዴሞክራቲክ ሴናተር ኤሊሳ ስሎትኪን ትችት ቀርቦባቸዋል። ሰዎች ወደ ድንበር አልፈው እንዳይገቡ ለመከልከል የበለጠ መልእክት ነው ብዬ አስባለሁ። በዘመቻና በአስተዳደር መካከል ገና ያልገቡት የዚህ ሽግግር አካል ነው። የዩናይትድ ስቴትስ ጦር የድንበር ጥበቃን የማገዝ ኃላፊነት በፕሬዝዳንት ዶናልድ ትራምፕ ተሰጥቶታል። በዚህ የተነሳም የዩናይትድ ስቴትስ ወታደራዊ አውሮፕላኖች ስደተኞችን ወደ መጡበት ለመመለስ ጥቅም ላይ ውለዋል። ይሁን እንጂ በዚህ ጉዳይ ላይ የወታደሩ ሚና ከህገ መንግስቱ ጋር የተጣጣመ መሆን አለበት ሲሉ ሴናተር ስሎኪን ጠቁመዋል። በህገ መንግስታችን መሰረት የድንበር ቦታዎችን በሎጂስቲክ ተሽከርካሪዎችን በመንዳት ተቋማትን በማደራጀት በማዋቀር መደገፍ ትችላላችሁ። ነገር ግን ወደ ህግ አስከባሪነት መስመሩን ስትሻገሩ በጣም የተለየ ነው። ወደ 1500 የሚጠጉ በስራ ገበታ ላይ ያሉ ወታደራዊ ሰራዊቶች ከባለፈው ሳምንት አንስቶ ሜክሲኮ ድንበር ላይ መድረስ የጀመሩ ሲሆን አህዙ በሚቀጥሉት ቀናት ሊጨምር ይችላል። ሆማን ትላንት እሁድ ዕለት ወታደሮቹ በስፍራው መገኘታቸው ድንበራችን እንደተዘጋ ለዓለም የሚያሳይ ጠንካራ ምልክት ነው በማለት ተናግረዋል። በቬሮኒካ ባልደራስ ኤግሌሲያስ ለተቀናበረው ዘገባ አይደን ገረመው ከዋሽንግተን ዲሲ